የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ ዝግጅታችን ተጀመረ። ለዛሬ ለሳምንቱ ከመራረጥናቸው መካከል ጥቂቱን እናሰማችኋለን። አብራችሁን ስለምትቆዩ ደግሞ ቀድመን እናመሰግናለን። በአርሲ ዩኒቨርሲቲ ስር በተግባር ልምምድ ላይ ያሉ የሕክምና ተማሪዎች ደረሰብን ያሉትን በደል ለማሰማት ያደረጉት ሰልፍ በኃይል በፖሊስ መበተኑ ተሰምቷል። ሲበተን እንዴት ነው እንዳላችን፣ መበታተን ሲጀምር ወዲያው ማአሶ ነው መጡ ዱላ ይዘው፣ በምንም ያካክል ዱላ ይዘው መማታት ነው የጀመሩት። እኛ ያለን አማራጭ ሻይ ቤት መግባት ነበረ። ስለ አድማውና በሌሎች እጩ የሕክምና ባለሙያዎች ዘንድ ስለሚነሱ ቅሬታዎች የሚያስቃኝ ጥንቅር አለን። የሸዋ ዳቦ የዳቦ ዋጋ ጭማሪ በአዲስ አበባ ለምን አሁን ባለንበት ሀገራዊ ሁኔታም የተወሰነ እያተረፋችሁ፣ እኛም እያጠናን እንድ ይሆን በጣም ጥሩ ነው ብለን ተደጋጋሚ እየጠራን አወያየናቸው። እያወያየናቸውም ባለመቀበል ከትስስሩ እንወጣለን ብለውናል። ከትስስር የሚወጡ ከሆነ በግዳጅ ማስገድ ስለማይቻል አማራጮች መውሰድ አለብን ብለን ወደ አማራጮች እየሄድን ያለ ነው። የንግድ ሚኒስተር ዴኤታ እሸቴ አስፋው ናቸው። ምክንያቱን ተመልሰ አብራራሉ። የሸዋ ዳቦ ማምረቻና ማከፋፈያ ምላሽን ይዘና ጋቢና ቪኦኤ አብራችሁን፣ ካድማስ ተሻገሩ ጋቢና ቪኦኤ ሌትስ ፕሮስ የጋቢና ጉዟችን ይቀጥላል። ወደ ቀዳሚው ዘገባችን እንለፍ። በአርሲ ዩኒቨርሲቲ ስር በተግባር ልምምድ ያሉ የሕክምና ተማሪዎች ደረሰብን ያሉትን በደል ለማሰማት ያደረጉት ሰልፍ በፖሊስ ኃይል መበተኑ ተሰምቷል። ሀብታሙ ስዩም ስለ ትላንቱ ክስተት እንዲሁም በሌሎች እጩ የሕክምና ባለሙያዎች ዘንድ የሚነሱ ቅሬታዎችን የሚያስቃኝ ጥንቅር በመቀጠል ያሰማናል። ላለፉት ሦስት ወራት ያክል አቤት ስንል ከርመናል ይላሉ የአርሲ ዩኒቨርሲቲ በተግባር ልምምድ ላይ ያሉ የሕክምና ተማሪዎች። ከአንድም ሁለቴ ለዩኒቨርሲቲው ባደረስነው ደብዳቤ ላይ ለሥነ ልቦናና ኢኮኖሚያዊ ጫና ያበቅኑን ችግሮች ዘርዝረናልም ይላሉ። ከእጩ ሐኪሞች መካከል አንዱ የሆነው ወንዱ ምትኩ በሥራ ልምምድ ወቅት እሱና ባልደረቦቹ የሚገጥማቸውን ችግር እንዲያጋራል ማለት ከጥቃቅን ጥያቄዎች፣ ከመሰረተ ልማት፣ ላይብረሪ እና የመማሪያ ክፍሎች፣ የማጥኛ ቦታዎች ጀምሮ እስከ ማለት ኢቫሉዌሽን ግሬድ አሰጣጥ፣ የውጤት አያያዝ፣ የፈተናዎች ተነስቶ እስከ የመጨረሻ ዓመት ላይ ደግሞ የስራ ሰዓት የሚሰጠው ኢቫሉዌሽን በሲኒየር ዶክተሮች ዶክተሮች ላይ የሚደርሰው ስድብ በታካሚዎች እና ከነሱ ጋር በሚመጡ ሰዎች ሐኪሞች ላይ የሚደርሰው ድብደባና ስድብ ይሄ ሁሉ ይቁም እና ሐኪሞች በሚሰሩ ስራ ደግሞ በቂ ክፍያም እየተከፈላቸው አይደለም የሚሉት ጥያቄዎችን ያካተተ ነበረ። እኒህና ተጨማሪ ቅሬታዎችን ያሰሙ እጩ ሐኪሞች አፋጣኝ ምላሽ እንዳላገኙ ይናገራሉ። ስለሆነም ወደ ቀጣይ እርምጃ ተሻገሩ። ቀጣዩ እርምጃ ቅሬታን በሰላማዊ ሰልፍ መንገድ ማሳየት ነው። እሱም ግን በሰላም አልተጠናቀቀም እና መጀመሪያ ከግቢ ስንወጣ አላየንም ነበረ። ከዛ በሰልፉ ተሳታፊ ከነበሩትና ስሜያ ጥቀስ ያለች ሌላ እጩ ባለሙያ ትናንት ረፋድ ላይ የተፈጠረውን ክስተት በስሜት ሞልታ እንዲት አስታውሳል። መዝለል ጀመሩ ፖሊሶቹ። ዘሎ መጣና የፊት ያለውን ልጅ መምታት ጀመረ። ልክ ሲመታው ሁሉም ተበተነ። ሲበተን እንዴት ነው እንዳላችን መበታተን ሲጀምር ወዲያው ማአት ሆኖ መጡ ዱላ ይዘው፣ በምንም የሚያካክል ዱላ ይዘው መማታት ነው የጀመሩት። እኛ ያለን አማራጭ የወጣን ሻይ ቤት መግባት ነበረ። በዛ መሀል ወደቅኩ። ስወድቅ ለሱ እንኳን ለኔ ርኅራኄ ሊያሳየኝ ይቅርና መጥቶ በያዘው ዱላ መማታት ጀመረ። አረ በማርያም ብዬ እየለመንኩት መማታት ጀመረ። ከዛም ተነስተን እንደምንም ጓደኛ የመታ አንስታው ሻይ ቤት ገባን። እሱ መንገድ ላይ ሰሽ ወደኩ። መጡ ሻይ ቤት ገብቼ ከለላ በጠበቅኩበት ጊዜ ከአስፋልት ወጥቼ ሻይ ቤት በገባው ጊዜ ከዛ ውስጥ ጎትተው አውጥተው ይውጡ እየተባለ የተመታ ነው። አሁን በስራ ላይ ባለው የኢትዮጵያ የትምህርት ስርዓት መሰረት ሐኪሞች ስድስት ዓመታትን በትምህርት ያሳልፋሉ። ከስድስቱ ዓመታት መካከል የመጨረሻውን አንድ ዓመት በተግባር ልምምድ ነው የሚያሳልፉት። በዚህ ሰዓት እኒህ የሕክምና ተማሪዎች ከተማሪነት ይልቅ ዶክተር የሚለውን ማረግ ከመጠቀም ጀምሮ በበላይ ዶክተሮች የቅርብ ክትትል ስር ሆነው ህሙማንን የማከምና የማስተናገድ ሥራዎችን እንደሚሠሩም ነግረውኛል። የአርሲ ዩኒቨርሲቲ ተማሪዎች ከዩኒቨርስቲያቸው የመሠረተ ልማት ጉድለት ጋር አብረው ያነሱት ችግር ከዚህ አሰራር ጋር የሚገናኝ ነው። ይህ ችግር ባዲስ ዩኒቨርሲቲ ተማሪዎች ብቻ ሳይሆን በተለያዩ ዩኒቨርሲቲዎች ስር ባሉ ተለማማጅ ህክምና ባለሙያዎችም የሚነሳ ነው። ዛሬ በአንድ ታዋቂ ሆስፒታል ውስጥ የሚያገለግሉት ዶክተር አብርሃም አሪያ በተግባር ልምምድ ላይ ባሉ ሐኪሞች ዘንድ ጭንቀት እንደ ባህል የኖረ ነው ይላሉ። ብዙ ጊዜ ኢንተርንሺፕ ላይ ያለን ሰው ልክ እንደ ተማሪ ከማየት ይልቅ ትንሽም እንደ ጠብላት የማየት አይነት አካሄድ አለ። ህክምና ትምህርት ቤቶች ውስጥ ይሄ የረጅም ጊዜ ባህል ነው። ከዚህ በተጨማሪ ልክ አንድ ሰው ትርፍ ጊዜ ሲሰራ ወይም ትርፍ ሰዓት ሲሰራ በህጉ መሰረት የሚከፈለው ክፍያ አለ። በማንኛውም መስሪያ ቤት ውስጥ በህክምና ውስጥም አለ፣ ግን ለኢንተርኖች አይከፈልም። ምክንያት የሌለው ምክንት ነው፣ አካሄድ ነው። ክፍያ አይከፈልም። ስለዚህ አንድ ተለማማጅ ሀኪም ወይም ኢንተርንሺፕ ላይ ያለ ሀኪም ሰላሳ ስድስት ሰዓት ቀጥታ መደዳውን ሊሰራ ይችላል። መስራቱ ብቻ ሳይሆን አንዳንዴ በብዙዎች ቦታ ላሽ እንደሚታየው ማደሪያ ቦታም የለውም። ከዚያ በተጨማሪ ምንም አይነት ክፍያ ይስከፈለም። ስለዚህ ከሚያገኛት በጣም አነስተኛ ከሆነች ደሞዝ ላይ ለዛው ለምግቡ የሚያወጣው እና ለራት ለቁርስ ሲያወጣ ያው ኦልሬዲ ደሞዝ ያልቃል ማለት ነው። ከዚያ በተጨማሪ የሚደረገው የሞራል ጉዳት አለ። የሞራል ጉዳቱ ታካሚዎች በሚመጡበት ጊዜ ወይም ራውንድ ይደረጋል በሚባልበት ጊዜ ላይ በሲኒየር ሐኪሞች የሚኖር አንዳንዴ የማንቋሸሽ ደስ የማይል ንግግሮች ታካሚ ፊት ይኖራሉ። እዚህ በተጨማሪ ደግሞ ማህበረሰቡ ላይ እየታየ ያለው ችግር፣ ይህም ሀኪሞች ልክ ሰው ሊታከም በሚመጣበት ጊዜ እንደሚፈጠር ችግሮች ወይም ካሉ ወይም ለምሳሌ አንድ ታካሚ ሕይወቱ የሚያልፍ ከሆነ ቫይለንት የመሆንና ፊዚካሊ ለመደብደብ የመሞከር እና የመደብደብም ነገሮች እየታዩ ነው ያሉት በጅማ ዩኒቨርሲቲ ላይ የታየው ይሄ ነው። በሐዋሳ ዩኒቨርሲቲ ውስጥ ሆነው በተግባር ልምምድ ላይ ከሚገኙ እጩ ሐኪሞች መካከል አንዱ የጠቆሙኝ ጉዳይ በእጩ ሐኪሞችና በመንግስት መካከል የሚገባው ውል ፍትሐዊነት እንደሚያንሰው ነው። ዶክተር አብርሃም አሪያ ስለውሉ ውሉ ይህንን አጋርተው ነው። ትክክል ነው። እሱ የኮስት ሼሪንግ ይባላል። በሀገራችን በቅርብ ጊዜ የተጀመረ ነው። ኮስት ሼሪንግ የሚባለው ልክ አንድ ተማሪ የዩኒቨርሲቲ ትምህርቱን ከተማረ በኋላ ቀጣይ በሚኖረው ስራ ላይ ከደሞዙ ሙሉ የትዊሽንን አስራ አምስት ፐርሰንት የሚከፍልበት አይነት ስርአት ነው ያለው። ነገር ግን ወደ ህክምና ስንመጣ ትዊሽኑ አስራ አምስት ፐርሰንት መሆኑ ይቀርና መቶ ፐርሰንት እንዲከፍል ይደረጋል። ይሄ ከሌሎች የትምህርት መስኮች አንጻር ሲታይ በጣም ከፍተኛ ነው እና በጣም አግባብ የሌለው ነው። ለምሳሌ በህክምና ላይ በምንማረግበት ጊዜ ለስድስት አመቱ የምንከፍለው ትዊሽን ወይም የተፈራረም ነው ወደ ከሀምሳ አምስት ሺህ ወደ ስልሳ ሺህ አካባቢ የሚሆን ነው ነገር ግን መጨረሻ ላይ ልክ ስንጨርስ ዲግሪያችንን መውሰድ የምንፈልግ ከሆነ ክፈሉ የምንባለው አራት መቶ ሀያ ሰባት ሺህ ብር ነው። ወደ አርሲ ዩኒቨርስቲ እንመለስ። ከፌዴራል መንግስት የተላኩ ባለስልጣናት ከተማሪዎች ጋር ውይይት ስለመጀመራቸው ሰምተናል። ውጤት አልባ የመደለያ ምላሾች በተደጋጋሚ እንደተሰሙ ከሚያስታውሱት መካከል አንዱ አድማው ሊቀጥል እንደሚችል ይናገራል። በጉዳዩ ላይ ያላቸው ምላሽ ለመጠየቅ የጤና ጥበቃ ሚኒስቴር ቃል አቀባይ የሆኑትን አቶ ዮርዳኖስን ደውዬ ለማግኘት ሞክሬ ነበር። እሳቸው በአጭሩ ከጤና ጥበቃ ሚኒስቴርና ከትምህርት ሚኒስቴር የተውጣጣ ቡድን ወደ አርሲ ዩኒቨርሲቲ እንደተላከና ዝርዝሩ ለወደፊቱ እንደሚገለጽ ነግረውኛል። የአርሲ ዩኒቨርሲቲና የትምህርት ሚኒስቴር ተወካዮችን ለማግኘት ብሞክርም አልተሳካልኝም። ላሆኑ ምላሻቸውን እንዳገኘን መልሰን ለእናንተ እናስደምጣለን። ሀብታሙን እናመሰግናለን። ይህን ጉዳዩን የተከታተልን ለአድማጮቻችን እናደርሳለን። ወደ ተከታዩ ዘገባችን እንለፍ። በአዲስ አበባና በክልል ከተሞች ብዙ ቅርንጫፎች ያሉትና ከግማሽ ምት ዓመት በላይ ዳቦ በመሸጥም ይታወቃል። ሸዋይ ዳቦና የዱቄት ፋብሪካ በዳቦ ላይ እጥፍ የዋጋ ጭማሪ ከሰሞኑ አድርጓል። በዳቦ ዋጋ ላይ እስካሁን ጭማሪ ሳያደርጉ የቆዩት ከመንግስት ጋር በነበራቸው ስምምነት እየተደጎሙ በመቆየታቸው እንደነበረ የድርጅቱ ባለቤቶች ለአሜሪካ ድምፅ ገልጸዋል። ከአራት ዓመት በፊት በነበረው የዋጋ ተመን ስምምነት አሁንም ድረስ መቆየታቸው ግን ለኪሳራ እየዳረጋቸው መሆኑንም ተናግረዋል። በመሆኑም ድርጅቱን በኪሳራ ከመዝጋት ይልቅ ከትስስር ወጥተው በራሳቸው መንገድ መቀጠል መምረጣቸውን አመላክተዋል። ሸዋ ዳቦ ጥሩ ምግባር ከነበራቸው የንግድ ድርጅቶች አንዱ ነበር ያለው የንግድ ሚኒስቴር ድርጅቱ ከትስስር ወጥቼ በነጻ ገበያ እሸጣለሁ የማለት መብት እንዳለው ጠቅሶ ነገር ግን በተለይ በዚህ ወቅት በትስስሩ ውስጥ ሆኖ ቢሰራ መልካም ነበር ብለዋል። የሰውን የዳቦ ችግር ለማቃለል ደግሞ የተለያዩ መንገዶችን እጠቅማለሁ ብለዋል። ሚኒስቴር መስሪያ ቤቱ ጽዮን ግርማ በዚህ ጉዳይ ላይ ዝርዝር አላት። በስልክ ያነጋገርናቸው አንድ የአዲስ አበባ ከተማ ነዋሪ የዳቦ ዋጋ መጨመርና የግራሙ ማነስ አሳሳቢ ችግር ነው ብለዋል። ዳቦ በጣም ግራሙም ያነሰ ነው አብሶ እኒ ታዋቂዎች እነ ሸዋ ምናምን እንደውም ዋጋ ቢጨምሩም ግራሙን መንግስት ባስቀመጠላቸው ነው የሚሸጡት። ግን እዚህ አሁን መንደር ውስጥ ሰፈር ውስጥ አንዳንድ ቦታ እንዲህ ቀለል ያሉ ዳቦ ቤቶች አለ ያነሳ ነስ ያለ እነሱ ዋጋው ነው እንጂ እዛው ላይ የደረሰው ግራሙ ከሸዋም ያነሳ ነው። ስለዚህ በግራሙ ገንዘቡም ነው እየተጎዳም እንደውም ያለ ምክንያቱም የሁሉም ሰው ደሞዙም ሆነ ምኑ ባለበት ሆኖ ሁሉ ነገር እየጨመረ እየጨመረ ነው የመጣው። ከሆነ በፊት ሶስት ደስተሽ ሸምት የምትሄጂበትን እንትን አሁን ሁለትም እንደረብሽ ያለ ጅበ ጀምረ በዳቦ ላይ የዋጋ ጭማሪ ያደረገው በአዲስ አበባ የታወቀው የዳቦ መጋገሪያ እና መሸጫ ሸዋ ዳቦ ነው። በአገሪቱ የተከሰተው የዋጋ ግሽበት በዳቦ ዋጋ ላይ ተጽዕኖ እንዳያሳድር በመስጋት መንግስት ለዳቦ መጋገሪያ ቤቶች የስንዴ ዋጋ ድጎማን ያደርግ እንደነበር የገለጹት የሸዋ ዳቦ ባለ ድርሻ አቶ አብርሃም ዘሙይ በዚህ መሰረት ከአራት ዓመት ተኩል በፊት በተደረገው ስምምነት መሰረት መንግስት አንድ ኩንታል ስንዴ በ550 ብር ሊያቀርብላቸው እነሱ ደግሞ 100 ግራም የሚመዝን አንድ ዳቦ አንድ ብር ከ30 ሳንቲም ለመሸጥ ተስማምተው ሲሰሩ ቆይተዋል። ይህ ስምምነት ከአራት ዓመት ተኩል በፊት ይደረግ እንጂ ድጎማው መደረግ ከጀመረ ግን ከስምንት ዓመታት በላ በላይ ሆኖታል ይላሉ። በአሁኑ ሰዓት የአንድ ኩንታል የዳቦ ስንዴ ዋጋ ገበያ ላይ ከ1400 እስከ 1450 እንደሆነ የገለጹት አቶ አብርሃም መንግስት ከሚያደርግላቸው ድጎማ ከሁለት እጥፍ በላይ ነው። ድምጻቸው አየር ላይ እንዳይውል ለጠየቁኝ አቶ አብርሃም ታዲያ ከሁለት እጥፍ በላይ ድጎማ እየተደረገላችሁ ለምን የዳቦ ዋጋ ከአንድ ብር ከሰላሳ ወደ ሁለት ብር ከሀምሳ አሳደጋችሁት? ብያቸው ነበር። አቶ አብርሃም ሲመልሱ በሸዋ ዳቦና በመንግስት መካከል የስንዴ ድጎማ ትስስር በሚደረግበት ጊዜ ዳቦ ለማምረት የሚያስፈልጉ ግብአቶች የነበሩበት ዋጋ በከፍተኛ ሁኔታ ጨምሯል። አንድ ዳቦ ለማምረት ስንዴው የሚይዘው ቦታ ከ50 እስከ 60 በመቶውን ነው። ሌላው እንደ እርሾ፣ ዘይት፣ ስኳር፣ ጨው፣ የማምረቻ ናፍታ ማሸጊያ የሰራተኛ ዋጋና ሌሎች ወጪዎች በሙሉ ከፍተኛ ጭማሪ አሳይተዋል። ለምሳሌ ይላሉ አቶ አብርሃም አንድ ዳቦ በአንድ ብር ከሰላሳ ሳንቲም ለመሸጥ ከመንግስት ጋር ስምምነት ስናደርግ አንድ ኩንታል ስንዴ ለማምረት ለሰራተኛ ይከፈል የነበረው ዋጋ አንድ መቶ አርባ አራት ብር ነበር፣ አሁን ሶስት መቶ አርባ አራት ብር ሆኗል ይላሉ። ስለዚህ ይህንን ታሳቢ አድርገን የምንሸጥበትን ዋጋ መንግስት እንዲያስተካክልልን ተደጋጋሚ ጥረት አድርገን ነበር አልተሳካም ብለዋል። ሁለተኛው ምክንያታቸው ደግሞ በአዲስ አበባ ከተማ በከፍተኛ ሁኔታ ዳቦ ለማምረት የሚያስችል የአርባ ሚሊዮን ብር ማሽን የተገጠመለት የዳቦ መጋገሪያ ኢንዱስትሪ አቋቁመው በአቅርቦት እጥረት ምክንያት ተዘግተዋል። በተጨማሪም በሚሰጠን ኮታ መሰረት ስለምናመርት ከፍተኛ የዳቦ ሰልፍ አለ፣ አይዳረስም። በተጨማሪም ሰልፍ ጠብቀው ከኛ ላይ ገዝተው ወስደው ደግሞ ከእጥፍ በላይ አድርገው የሚሸጡ ብዙ ናቸው ይላሉ። በአጠቃላይ ከተስስሩ ወጥተን የዋጋ ማስተካከያ አድርገን ካልቀጠልን ለድርጅታችን አደጋ ስለሆነ ነው እዚህ ውሳኔ ላይ የደረስ ነው ብለዋል። የዳቦ መጋገሪያና መሸጫ ቤቱ ከ60 ዓመት በላይ መስራቱን የህብረተሰቡን ጥቅም ለማስጠበቅም ከመንግስት ጋር በመተሳሰር ሲሰራ መቆየቱን ገልጸዋል። በዚህ ጉዳይ ላይ የንግድ ሚኒስቴር ሚኒስትር ዴታ አቶ ሸቴ አስፋው ማብራሪያ እንዲሰጡን ጠይቀናቸዋል። ሰባ ከተማ ላይ ጠቃላይ አንድ መቶ ስልሳ አምስት ሺ ኩንታል በየወሩ መንግስት ያቀርባል። ያ ይፈል በድግማ ነው የሚቀርበው እነሱም አስር ሺ ኩንታል አካባቢ በየወሩ ይወስዳል። ይህን እስካሁን ድረስ ባለው የመንግስት የዳቦ ስንዴ ገበያ ላይ አሁንኛ አምስት መቶ ሀምሳ ብር ነው እየቀረበላቸው ያለው ለእነሱ ገበያ ላይ ከሺ ስድስት መቶ እስከ ሺ ሰባት መቶ አካባቢ እየደረሰ ነው ስንዴ አሁን ባለው ሁኔታ ነገር ግን አምስት መቶ ሀምሳ ብር እየቀረበ ያለው ስንዴ እስካሁን በነበረው መቶ ግራም በአንድ ብር ከሰላሳ ሳንቲም ነው ሲሸጡ የነበረው። ይጠናና ይጨመርልን የሚል ጥያቄ አለ። ጥናት እየጨመርን እንደገና እናጥናው ብለናቸው ተቀብለን ጥያቄያቸውን እያለንበት እያከሰረን የሚል ሀሳብ ስለነበራቸው ሲሰራው ምን ያህል ነው ብለን እኛ ስናስጠናው አንድ ኩንታል አምስት መቶ ሀምሳ ብር የሚገዙትን በእኛ ጥናት አንድ ሺ አራት መቶ እስከ አንድ ሺ አምስት መቶ ብር ይሸጣል። ይህ ማለት በአምስት መቶ ሀምሳ ብርና በአራት መቶ መካከል ያለ ትርፍ አለ። ሁለተኛ እነሱን አጥኖ ስንላቸው ደግሞ በእነሱ ጥናት ያቀረቡልን ደግሞ አንድ ሺ ሁለት መቶ ሀምሳ ብር ይጠራል አሉ። አንድ ሺ ሁለት መቶ ሀምሳ ብር ሲጠራ በአምስት መቶ ሀምሳ ብርና በአንድ ሺ ሁለት መቶ ሀምሳ መካከል ስንት ልዩነት አለ? ሰባት መቶ ብር ትርፍ አለ። ሜርሾ የሰራተኛ በኩንታል ታስባ ተሰርታ መቶ ብር ቢሆን የተጣራ ስድስት መቶ ብር ትርፋላቸው። አሁን ባለንበት ሀገራዊ ሁኔታም የተወሰነ እያተረፋችሁ እኛም እያጠናን እንድ ይሆን በጣም ጥሩ ነው ብለን ተደጋጋሚ እየጠራን አወያየናቸው። እያወያየናቸውም ባለመቀበል ከትስስር እንወጣለን ብለውናል። ከትስስር የሚወጡ ከሆነ በግዳጅ ማስገደድ ስለማይቻል አማራጮች መውሰድ አለብን ብለን ወደ አማራጮች እየሄድን ያለ ነው። የአጭር ጊዜና የረጅም ጊዜ አማራጭ ተብሎ መለየቱን የገለጹት አቶ ሸቴ የአጭር ጊዜው የሸዋ ዳቦ የስንዴ ኮታ ለሌሎች በመስጠት ከዚያም የተወሰኑ የዋጋ ማሻሻያዎችን ለማድረግ ማቀዳቸውን በዚህም ላይ ከአብዛኞቹ ጋር ስምምነት ላይ መድረሳቸውን በተጨማሪም አዲስ አበባ ላይ የሚገኙ የህብረት ስራ ማህበራት ወደ ስራ እንዲገቡ ማድረግ ከእቅዶቹ የተወሰኑ ናቸው ብለዋል። ይህ ትስስር ስለተጀመረበት ጊዜም ሲያስታውሱ ፓንዴሚክ ላይ የሀገሪቱ ኢኮኖሚ እና የዋጋ ግሽበት በጣም ከፍተኛ ደርሶ ስለነበር እስከ ሰላሳ ሁለት ፐርሰንት ያንን ግሽበቱን ዝቅተኛውን ህብረተሰብ እንዳይጎዳ ተብሎ ተጀመረ። ጥሩ። እስካሁን ድረስ አሁን የምግብ ዘይት እና ስኳር፣ ስንዴ ነው በድጎማ ስናቀርብ የነበረው። ኦልሬዲ ዘይት ከድጎማ አውጥተናል። ሸዋ ዳቦ የመቆራረጥ ነገር አለ። የስንዴ መቆራረጥ አለ። በሰዓቱ ያለ መድረስ አለ። እና በዛ ምክንያት እጥረት አለ። የምርት እጥረት አጋጥሞናል። እና እሱንም ለደንበኞቻችን በአግባቡ ምርት ለማድረስ ነው የሚል ነገር አንስቷል። አቅርቦቱ ላይ መቆራረጥ አለ። እውነቱን ለመናገር ሸዋ ዳቦስ ምን ስም አለው? እስካሁን እኛም ትልቅ አክብሮት አለን ሲሰሩ በነበረው ስራ። አሁን ያቀረብንላቸው አቅርቦት አሁን ለምሳሌ ያለፉትን ሁለት ወራት እንውሰድ። አቅርቦት የተወሰነ ከውጭ በመርከብ ነበረበት ቅድሜ ለነሱ ሰአትም እያቀረብ ነበር

በአጠቃላይ መንግስት በየወሩ 650 ሺህ ኩንታል ስንዴ ወደ ሀገር ውስጥ አስገብቶ ለአዲስ አበባ 165 ሺህ ኩንታል በድጎማ ሲያከፋፍል ቀሪውን በመላ ሀገሪቱ ላሉ ከተሞች ያዳርሳል ብለዋል። አቶ ሸቴ ያነጋገር ናቸው አስተያየት ሰጪ ከዋጋውም በላይ ግራም የማሳነስ ችግር በየቦታው እንዳለ የጠቆሙትን በተመለከተ የተጠየቁት አቶ ሸቴ መቶ ስምንት ዳቦ ቤቶች በሱፐርቪዥን ሙሉ ሱፐርቪዥን ሰርተን አዲስ አበባ ቸክ አድርገነዋል። አንደኛ ይህ ሀብት የሚደጎመው እያንዳንዱ ኢትዮጵያዊ ሀብት ነው። በትክክል ይደርሳሉ የሚለው ቸክ አድርገን በትክክል ከመቶ ስምንቱ ውስጥ ሰባ ሰባቱ የማይሰሩ ሆነ ዋጋ ይተናቸዋል፣ ግራም ያጓድላሉ፣ ዋጋ ይጨምራሉ። መንግስት ግን በዝቅተኛ ዋጋ ያቀርብላቸዋል። ዱቄት ዘጠኝ ሰባት መቶ ዘጠና ስድስት ብር ዱቄቱን ተፈይቶ በስንዴ ከሆነ አምስት ወ ብር እያቀረበ ነው ያለው። በተነጻጻሪ ሸዋ በጣም ጥሩ ቤስት የሆኑ ግራሙን ጠብቀው ዋጋ የተቀመጠችዋል የሚሸጡ አሉ። ሸዋ ዳቦ ግን ከጥሮዎቹ ውስጥ ነው እውነት ለመናገር አሁን እነሱ ስለወጡ ሌላ ነገር አናነሳም። ከጥሮዎቹ ውስጥ ነው እስካሁን በግራም ተነጻጻሪ፣ በዋጋም ተነጻጻሪ ጥሩ ነው የነበረው። ይህን ጥሩነቱን ደግሞ ሲቀጥልበት ነው ጥሩ የነበረው። በእነዚህ ግራም አሳንሰ ሰው በሚሸጡ 77 የዳቦ መጋገሪያ ቤቶች ላይ በአንድ ጊዜ እርምጃ በመውሰድ ሌላ ቀውስ ውስጥ ከመግባት ይልቅ ቅድሚያ በውይይትና በአማራጮች ለመፍታት ጥረት እያደረጉ እንደሆነ ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ወደ ተከታዩ ዘገባችን እናልፋለን። በስልኮች ላይ የሚጫኑ መተግበሪያዎች ወይም አፕሊኬሽንስ የሰዎችን ሕይወት በእጅጉ የሚያግዙ መላዎች ናቸው። ኢትዮጵያ ውስጥም መሰል አገልግሎቶችን ለመስጠት የሚፈጠሩ መተግበሪያዎች ቁጥር እየተበራከተ ነው። በቅርቡ ለስራ ከዋሉ መተግበሪያዎች አንዱ ከስደት ተመላሽ ኢትዮጵያውያን በሀገር ውስጥ ስራ እንዲያገኙ የሚያግዝ ነው። ሀብታሙ ስዩም በቀጣይ ጥንቅሩ ስለ መተግበሪያው ይዘትና ፋይዳ ያስቃኘናል። ከቅርብ ዓመታት ወዲህ በተለያዩ ሀገራት ውስጥ ያለውን አስቸጋሪ ህይወት በመተው በርካታ ኢትዮጵያን ወደ ሀገራቸው እየተመለሱ ነው። በሁለት ዙር እንኳን ከሳኡዲ አረቢያ ህግ አውጥተው አንድ ዶክመንትን ማይግራንት እንመልሳለን ሲሉ ያው እኔ በኢሮፒያን ካለንደር ሁለት ሺ አስራ ሶስት ሁለት ሺ አስራ አራት ላይ ወደ መቶ ስልሳ ሶስት ሺ ነው የተመለሱት። ሁለት ሺ አስራ ሰባት ላይ እንደገና አንድ ዶክመንትን ማይግራንት ስጥሉለን ሳኡዲ ሳኡዲ ሳኡዲ ብቻ ነው መሽ እያርኩ ያለሁት ወደ ሁለት መቶ ስልሳ ሺ እስካሁን ተመልሰዋል። ከስደት ተመላሾቹ በህይወት ወደ ትውልድ ቀያቸው መመለሳቸው አስደሳች ቢሆንም አገር ቤት ከገቡ በኋላ ሕይወታቸውን የሚደግፉበት ስራ ለማግኘት ሌላ ልፋት ይጠብቃቸዋል። የዓለም የሠራተኞች ድርጅት የኢትዮጵያ ቅርንጫፍ ይሄን ልፋት በተወሰነ ደረጃ የሚቀርፍ መተግበሪያ ወይንም የሞባይል አፕሊኬሽን ከሰሞኑ ይፋ አድርጓል። መጠሪያውም ሥራ ይሰኛል። የሠራተኞች ፍልሰት መርሃ ግብር ኃላፊ የሆኑት አይዳወል አዲሱ መተግበሪያ ተመላሾቹን በብዙ መንገድ እንደሚረዳቸው ያምናሉ። በጣም ይረዳቸዋል ብለን እናስባለን። ለምን ብትል ቤዚክሊ ከስልካቸው ሆኖ አንድ ይህ አፕ ዳውንሎድ ካደረጉ በኋላ ከስልካቸው ሆኖ ኢንፎርሜሽን ይደርሳቸዋል። በሰፈራቸው ልክ አሁን ለምሳሌ ቦሌ አካባቢ ዌይትረስነት የሚፈልግ ሰው ካፌ ካለ አሁን ኖርማሊ እኛ ጋር እንዴት ነው የሚደረገው? ወይ የዞሩ ነው የሚፈልጉ ወይ ደግሞ በደላላ ያን ሚድል ማንን ካት ያደርጋል። ሥራ መተግበሪያ ከሠራተኛና ማኅበራዊ ማህበራዊ ጉዳይ ሚኒስቴር ጋር በትብብር የቀረበ አገልግሎት ነው። መተግበሪያው ዋነኛው ትኩረቱ አነስተኛ ክህሎት የሚጠይቁ ሥራዎችን ከፈላጊዎች ማገናኘት ነው። መተግበሪያውን ማንም ሰው ሊጠቀመው ዝግጁ ሲሆን የሰሪው ድርጅት ዋነኛ ትኩረት ግን ከስደት ተመላሾች ናቸው። በመጀመሪያ ደረጃ እነሱ ወደ ሀገራቸው መመለስ መቻላቸው ና እዚህ ሀገር መጥተው ደግሞ የዚህን ሀገር ሙሉ ተቀብለው መልሰው እንዳይወጡ ለማድረግ የመጀመሪያው መሆን ያለበት ብለን ያሰብነው ስራ ማግኘታቸው ነው። ኢኮኖሚካሊ አትሊስት ስቴብል ከሆኑ ና መኖር መቻላቸውን ካረጋገጡ ተመልሰው እንዳይወጡ ነው። ሄዱበት ሀገር ሲመለሱ የስማርትፎኖችን መጠቀም ስለሚችሉ ና ልምዱም ስለሚያዳብሩት በዛ መሰረት ቶሎ ስራ እንዲያገኙና ተመልሰው እንዳይወጡ በአገራቸው መስራት እንዲችሉ ለማበረታታት ነው። ጥቂት የማይባሉ ተመላሾች በገጠር አካባቢ ወይንም ብዙ የኢንተርኔት ሽፋን በሌለበት ስፍራ ይኖራሉ። እነዚህ መሰል ጉዳዮች ቀድመው እንዳሰቡበት መተግበሪያውን የሰራው ድርጅት ኃላፊ ማሜል ማስረሻ ይናገራሉ። አዎ፣ አንድ ጊዜ አንድ ስራ ፈላጊ አግኝቶት ዌብሳይቱም ወይም ደግሞ የሞባይል አፕሊኬሽናችንን ተጠቅመው አንድ ጊዜ ከተመዘገቡ ዳታቸው እኛ ጋር ስለሚኖር ባሉበት ቦታ እና በሚፈልጉት የስራ አይነት ሁል ጊዜ እኛ በሚኖርበት ጊዜ ወደ እነሱ ሜሴጅን እንልካለን። እነሱ እንኳን ኮንታክት ማድረግ የማይችሉበት የሚታለ ብለን ካሰብን ሁልጊዜ አክቲ አክቲቭ ያልሆነን ሰው እኛ ራሳችን ቲቪያቸውን ሲስተም ላይ ክሬት ማድረግ ስለሚችሉት እኛ ራሳችን እነሱ ጋር መድረስ እንችላለን ማለት ነው። ይህን የምናደርገው ዋና ሲመዘገብ መጀመሪያ ስራ ፈላጊ ከሞባይል ቁጥሩን ማስገባት እንደ ግዴታ ስለሆነ በዛ መሰረት እነሱ ጋር መድረስ እንችላለን። ለጥቅም መዋል ከጀመረ ጥቂት ወራትን ያሳለፈው ስራ መተግበሪያ አበረታች ደረጃ ላይ ስለመገኘቱ የሚያነሱት ማሜል ቀጣሪዎች መጥተው ተቀጣሪ የጠፋባቸው አፍታዎች መኖራቸውንም ያስታውሳሉ። ስራ መተግበሪያ ከመለቀቁ በፊት ለስደት ተመላሾች አስተያየት እንዲሰጡበት ስለመደረጉ የዓለም አቀፉ የሰራተኞች ድርጅት ተወካይ ይናገራሉ። ተመላሾቹ መተግበሪያው ከአማርኛና እንግሊዝኛ በተጨማሪ በሌሎች ቋንቋዎችም እንዲዘጋጅ ሀሳብ እንዳቀረቡ አጋርተውናል። መተግበሪያው ከስደት የሚመለሱ ወገኖችን ለማገዝ የተጀመረ የቴክኖሎጂ አማራጭ ነው። ውጤታማነቱ በጊዜያት ውስጥ የሚታየውናል። ከመተግበሪያው በተጨማሪ ግን ድርጅቱ አሁንም ሌሎች ለተመላሾች ይጠቅማሉ ያላቸውን ጥረቶች እያደረገ እንደሆነ የሰራተኞች የፍልሰት መርሃ ግብር ኃላፊ አይዳ አወል ይናገራሉ። ትሬኒንግ ለሚያስፈልጋቸው ትሬኒንግ እንሰጣለን። ላይክ ወይ የንግድ ክህኖት ላይ ወይ ሌላ ደግሞ ሌላ የተለያዩ ቴክኒካል ስኪልሶች ላይ የሚያስፈልጋቸው እንሰጣለን። እንዲሁም ደግሞ አንዳንዶች ያው የራሳቸው ስራ ለመክፈት የሚፈልጉ የብድር አገልግሎት ከማይክሮፋይናንስ ጋር በመተባበር ማለት ነው የብድር አገልግሎት እንሰጣለን። እንዲሁም ደግሞ ተቀጥሮ ለመስራት የሚፈልግ ተመላሾች ላይ ከፕራይቬት ሴክተሩ ጋር በመተባበር ሰፖርት ስንሰጥ ቆይጠራል። እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ኢትዮጵያና ኤርትራን የሚያገናኘው የሁመራ አምሃጀር መስመር ዛሬ ጠዋት መዘጋቱን የሰቲት ሁመራ ከተማ ከንቲባ አቶ ገብረ መድን ዮሐንስ ለአሜሪካ ድምፅ ተናግረዋል። ሙልጌታ ጽባ በጉዳዩ ላይ አጭር ዘገባ ልኮልናል። ስቃሴ ነበረ በየጊዜውም ግንኙነት ማለት ነበረ ኦም ሀጀር ወይም እዛ አካባቢ ያሉ የአስተዳደር አካላትም ከዛ አካላትም የኤርትራ ሕዝብ እየመጣ ቃሴ ነበረ እና የሕዝብ ለሕዝብ እና የንግድ እንቅስቃሴ ጥሩ እንደነበረ ነው። ዛሬ ጠዋት ግን ምንድን ነው ነገሩ ለምንድን ነው ብለን ሰው የብቃ ሀይሎችም ስለነበሩ እዛ አካባቢ አይ ከላይ ነው ትዕዛዝ የተሰጠል። ስለዚህ ከኢትዮጵያ ወደ ኤርትራ መግባት አይችሉም። በተለይ የኢትዮጵያ ተሽከርካሪዎች የኤርትራ ከሆኑ ኢትዮጵያ ውስጥ ከነበሩ መሄድ ይችላሉ መግባት አይችሉም። በአሁኑ ጊዜ እቃ የጫኑ መኪኖች በሁለቱም በኩል ቆመው እንዳሉ ነው የገለጹት። ነገር ግን በኤርትራ የሚገኙ የኢትዮጵያ መኪኖች ወደ ሀገራቸው እንዲገቡ፣ በኢትዮጵያ የሚገኙ የኤርትራ መኪኖችም ወደ ሀገራቸው እንዲሻገሩ ተፈቅደዋል። መስመሩ ከተከፈተ ጀምሮ ደማቅ የንግድ ልውውጥ፣ የህዝብ ለህዝብ ግንኙነት እንደነበረ የገለጹት አቶ ገብረ መድህን በአሁኑ ጊዜ ግን አዲስ የንግድ ልውውጥ መቋረጡን አመልክተዋል። ለእግረኞች ግን መግባትና መውጣት ተፈቅደዋል ይሆናል ሲሉ ተናግሯል። የኢትዮጵያና ኤርትራ ድንበር ያለ ቡሬና አሰብ፣ ሌሎች ተከፍተው የነበሩ ሁሉም የድንበር መስመሮች ዳግም ተዘግተዋል። የሁመራ ኦም ሀጀር መስመር ባለፈው ታሳስ ወር መጨረሻ የሁለቱም ሀገራት መሪዎች በተገኙበት መከፈቱ ይታወሳል። ለአሜሪካ ድምጽ ሙልጊታ ጽብሀ መቅለም አሁን ሰዓቱ የጋቢና ሙዚቃ ነው። እንግዳችን ለአድማጮቻችን ምርጫ አለሁ ሚካኤል በላይነህ እባላለሁ። እና ይህ ምርጫ ለጋቢና ቪኦኤ አድማጮች ነው መመርጥላችሁ። በፈል አብረን ተጉዘናል፣ ሁሉም ትሬናል የሚለው ነው የምመርጥላችሁ። ምክንያት ከዚህ በለቀ በጣም ወዳቸው ብዙ ደፍነች አሉ። ይበልጥ ግን ዛሬ አሁን ካለንበት ሁኔታ አንጻር እና እንደ አንድ የኢትዮጵያ ህዝብ አብረን ረጅም ጉዞ ለተጓዝም አሁን ያለው ነገር ደግሞ አልፎ ሁሉም ጥሩ እንደሚሆን ሆኖ እምነት ስላለኝ ያንን ለማስተላለፍ ሁሉም ጥሩ ይሆናል፣ አብረን ተጉዘናል። ሌላና ከቦማ ብ በሰናይ የተቀዳ ነው። ትንሽ ወደ እኛ እንዲመለስ ተደርጓል። ኦሪጅናል ጸሐፊው የዚህና ወደ እኛ የመለሰው ደረጀ መኮንን ነው፣ በህይወት የለም አሁን። ታዋቂ በጣም ሙዚቃ የቀረው እሱ። አመሰግናለሁ sunless sun አመሰግናለን እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተር በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም እንግዲህ አስተያየታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበርን። ዝግጅታችንን ያቀናበረልን ደግሞ ሞክቢል ያቤሮ ነው። ጉዟችሁ የሰመረ ይሁን እያልን በጀመርነው ሁሉም ጥሩ ይሆናል ዜማ እንሰናበታችኋለን። ደህና ደሩ